ለትራፊክ አደጋ ጉዳት የሚሰጠው የካሳ መጠን ተሻሻለ። በኢትዮጵያ ለትራፊክ አደጋ ተጎጂዎችና ለተጎጂዎቹ ቤተሰቦች ሲሰጥ የቆየው የካሳ መጠን መሻሻሉን የትራንስፖርትና ሎጂስቲክስ ሚኒስቴር ዛሬ ሐሙስ ለጋዜጠኞች በሰጠው መግለጫ አስታወቀ። በሚኒስቴር መስሪያ ቤቱ የመድን ፈንድና የመንገድ ደህንነት አገልግሎት ዋና ዲሬክተር አቶ ጀማል አባስ ከዚህ ቀደም ሲሰጥ የነበረው የሕይወት ካሳ ክፍያ ከ40 ሺህ ወደ 250 ሺህ ብር ማደጉን ገልጸው፣ ለከባድ የአካል ጉዳት የሚከፈለው የካሳ መጠንም እንዲሁ ከ40 ሺህ ወደ ሺ ብር ማደጉን ተናግረዋል። በመግለጫው ላይ የተገኙት የትራንስፖርትና ሎጂስቲክ ሚኒስቴር ደኤታ አቶ በርኦ ሀሰንም አዲሱ የካሳ ማሻሻያ ደንብ በትራፊክ አደጋ ተጎጂዎችና በተጎጂ ቤተሰቦች ሲነሳ የቆየውን የፍትሐዊነት ጥያቄ ትርጉም ባለው መልኩ መልሷል ብለዋል። ዝርዝሩን ገብረ ሚካኤል ገብረ መድን ይዟል። በኢትዮጵያ የሶስተኛ ወገን አስገዳጅ የተሽከርካሪ አደጋ የመድን ዋስትና አዋጅ ላይ ላለፉት አስር ዓመታት ሲሰራበት የቆየው የአረቦንና የካሳ ክፍያዎች መጠን መሻሻላቸውን ዛሬ ሐሙስ ነሐሴ 23 ቀን 2016 ዓ ም መግለጫ የሰጡት የትራንስፖርትና ሎጂስቲክስ ሚኒስቴር የሥራ ኃላፊዎች አስታውቀዋል። ቀድሞ የነበረው የካሳ ክፍያ ሕግ ከተለያዩ አቅጣጫዎች ወቀሳዎች ሲሰነዘሩበት እንደነበር በመግለጫው ወቅት ያስታወሱት የሚኒስቴር መሥሪያ ቤቱ የመድን ፈንድና የመንገድ ደህንነት አገልግሎት ዋና ዲሬክተር አቶ ጀማል አባሶ የሚኒስትሮች ምክር ቤት ባለፈው ሰኔ ወር ባጸደቀው አዲስ ደንብ ላይ በመመስረት ትልቅ መሻሻል እንደተደረገበት ተናግረዋል የአስቸኳይ ህክምና ሁለት ሺህ ብር ነበር ሲከፈል የነበረው ይሄ በጣም አነስተኛ ክፍልያ ማለት ነው ይህንን ወደ አስራ አምስት ሺህ ያሳደገ ህግ ነው የህይወት ካሳ ክፍያ አርባ ሺህ ነው የነበረው አርባ ሺህ ማለት ምን ያክል ቫልዩ እንዳለው ይታወቃል ስለዚህ ይህንን ወደ ሁለት መቶ ሀምሳ ሺህ ነው ያሳደገው ። ይሄ ደንብ ለአካል ሲጎል ከአምስት ሺህ እስከ አርባ ሺህ ነበር የሚከፈለው። በአሁኑ ሰዓት ግን አምስት ሺህ እስከ ሁለት መቶ ሀምሳ ሺህ ካሳ የሚያስከፍል ህግ ነው የወጣው በሚኒስትሮች ምክር ቤት ጸድቆ ኦልሞስት ወደ ስራ ገብተዋል። ይኸው ደንብ የንብረት ውድመትን በተመለከተም ከዚህ ቀደም እስከ አንድ መቶ ሺህ ብር ድረስ ይከፈል የነበረውን የካሳ መጠን ወደ ሁለት መቶ ሺህ ብር ማሳደጉን አቶ ጀማል አባሶ አመልክተዋል። በመግለጫው ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዲኤታ አቶ በርኦ ሐሰን በአዲሱ ደንብ መሰረት የተደረገው የአረቦንና የካሳ ክፍያ መጠን ማሻሻያ ቀደም ሲል ሲነሱ ለነበሩ ቅሬታዎች መልስ የሰጠ መሆኑን አስረድተዋል። በተለይ በተጎጂዎች እና በተጎጂ ቤተሰቦች ላይ ስተርስ የነበረው ፍትሃዊነትና የተጠቃሚነት ጥያቄዎችን ትርጉም ባለው መልኩ የሚያሻሽል ውሳኔ ነው። ጉዳት ከደረሰ በኋላ የሚከፈለው የካሳ ክፍያ ትርጉም ባለው መልኩ አድጓል። የተሻሻለውን የካሳ ክፍያ መጠን በተመለከተ ለአሜሪካ ድምፅ አስተያየት ከሰጡ አሽከርካሪዎች አንዱ የሆነው ተሾመ ሽጉጤ ውሳኔውን በበጎ አየዋለሁ ብለዋል። በጣም በጣም በጣም ደስ የሚል ነገር ነው። ምክንያቱም ያ ወጪ ለምንም ለምንም ነገር የሚሆን አይነት አይደለም። ለሕክምናም ምንም ለምንም ነገር የሚሆን ነገር አልነበረም። አሁን ግን ሁለት መቶ ሀምሳ ሺህ ብር በመግባቱ እኔ እንደ አሽከርካሪነት ጥሩ ነው በጣም። አዲሱ ደንብ ከአረቦንና ከካሳ ክፍያ መጠን ማሻሻያ በተጨማሪ በሌሎች ጉዳዮችም ላይ በርካታ ለውጦችን አካትተዋል። ደንቡ ከመንገድ ትራፊክ ጋር ለተያያዙ የጥፋት አይነቶች በተቀመጡ የቅጣት መጠኖችም ላይ መሰረታዊ ማሻሻያ አድርጎባቸዋል። እግረኞችም ለአደጋ በሚያጋልጡ ሁኔታዎች ላይ ሆነው ሲገኙ እንደየጥፋቱ አይነት ከ100 ብር እስከ 150 ብር ድረስ እንደሚቀጡ ተደንግጓል። በያዝነው ነው የበጀት ዓመት የትራፊክ አደጋን ለመቀነስ ልዩ ልዩ ሥራዎች መከናወናቸውን በመግለጫው ላይ ያነሱት የሚኒስቴር መሥሪያ ቤቱ የሥራ ኃላፊዎች አደጋዎቹ ግን ከመቀነስ ይልቅ ጨምረው መታየታቸውን ጠቁመዋል። በኃላፊዎቹ መግለጫ መሠረት በ2015 ዓ ም የነበረው ጠቅላላ የትራፊክ አደጋ ብዛት 46129 ሲሆን በዚህ ዓመት ደግሞ በ442 ጨምሮ 46571 ሆኖ ተመዝግበዋል። ባለፈው ዓመት የተመዘገበው የሞት ብዛት 3577 የነበረ ሲሆን በዚህ ዓመት ግን ብዛቱ በ466 ቀንሶ 3111 ሆኖ ተመዝግበዋል። አጠቃላይ የንብረት ውድመቱ ሲታይ ደግሞ ባለፈው ዓመት ከ1.9 ቢሊዮን በላይ የነበረ ሲሆን ዘንድሮ በእጥፍ ጨምሮ ወደ አራት ቢሊዮን ማደጉን ኃላፊዎቹ አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ